የዕለተ ሰኞ የካቲት 22 2013 ዓ ም የጋቢና ቪዮ ዝግጅታችን ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ዛሬም ለእናንተ ያልናቸውን ጥንቅሮች ይዘን ፕሮግራማችንን ጀምረናል። በዛሬ ምሽት ከሚኖሩን ፕሮግራሞች መሀል የአድዋ ድል በዓልን አስመልክቶ በየዓመቱ ወደ አድዋ የሚደረገው የእግር ጉዞ ዘንድሮ ለስምንተኛ ጊዜ ተካሂዶ ተጠናቋል። እኛ በጠመንጃ ታጅበን በሰላም አስከባሪ ታጅበን የሰላም ጉዞ አድርገናል ብለን ለይስሙ ለመመለስ አንፈልግም። ሀገሩ ሰላም አይደለም። የጉዞ አድዋ መስራችና አስተባባሪ የሆኑትን ያሬድ ሹመቴን የሚሰማችሁት የጉዞውን ሂደት አስመልክቶ አነጋግረናቸዋል። እያንዳንዱን ሄጄ አነሳው መመላለሶች ነበሩት፣ ብዙ ጣውረዶች ነበሩት። በእርግጥ ከዛ ያው በስልኬ እንደመሆኑ መጠን ደግሞ ጥራትም ጉዳይ አለ። ኢብራሂም ሸምሰዲን ይባላል፣ አሁን የሰማችሁት ወጣት። በቅርቡ በድሬዳዋ ለየት ያለ የፎቶ ኤግዚቢሽን አካሂዷል። በምሽቱ እንግዳችን ነው። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? ምሽቱን ከእኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣዕም ያላቸውን ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ በቅንብሩ ኤልያስ አስማረ አብሮኛለ። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች እንሰማለን። ሀብታሙ ስዩም። አመሰግናለሁ ስመኝሽ። የኢትዮጵያን ሉዓላዊ ግዛት ጥሶ ወረራ የፈጸመውን የሱዳን ሰራዊት መንግስት ፈጥኖ ልባት ሊሰጠው ይገባል ሲሉ በአካባቢው በእርሻ ኢንቨስትመንት የተሰማሩ ባለሀብቶችና ነዋሪዎች ገልጸዋል። ከሰሞኑ በተለያዩ የዜና ተቋማት በኢትዮጵያ መንግስት የሚደገፍ የአማራ ሚሊሻና ልዩ ኃይል የሱዳን ሰራዊትን አስለቅቀዋል የሚባለው ዜናም ከእውነት የራቀ መሆኑንና ሁኔታዊ ተገላቢጦሽ እንደሆነ የአካባቢው ነዋሪዎች ጠቅሰዋል። አድማጮች፣ በዚህ ጉዳይ ላይ የተሰናደው ዘገባ ከምሽቱ ሶስት ሰዓት ጀምሮ በሚደመጠው መሰናዶ ይቀርባል። በጦር ሰራዊቱ ከስልጣን የተወገደው የሚንያማር ሲቪላዊ መንግስት ርዕሰ ብሔር አንሳንሱኪ በዛሬው እለት ፍርድ ቤት ቀርበዋል። የጦር ኃይሉ እሳቸውንና ሌሎችንም የመንግስት መሪዎች ከስልጣን አውርዶ አስተዳደሩን ከተቆጣጠረና ካሰራቸው ወዲህ ዛሬ ለመጀመሪያ ጊዜ መታየታቸው ነው። በበይነ መረብ ምስል አማካኝነት የፍርድ ቤቱ ችሎት ፊት የቀረቡት የ75 ዓመቷ ሳንሱኪ እንዳየዋቸው ከሆነ በደህና ሁኔታ ላይ ያሉ ይመስላል ብለዋል ጠበቃቸው። በዛሬው ፍርድ ቤት ችሎት ላይ አቃቤ ህጉ በአሁን ሳንሱኪ ላይ ህዝባዊ አመፅ ማነሳሳትና ያለ ህጋዊ ፈቃድ በቴሌኮሚኒኬሽን መሳሪያ መጠቀምን የሚከለክለውን ክስ በመጣስ ሁለት አዲስ ክሶች ጨምሮባቸዋል። ትናንት በሀገሪቱ ዙሪያ በተቃውሞ ሰልፎች ላይ 18 ሰዎች ሲገደሉ ሌሎች ከ30 የሚበልጡ ቆስለዋል። ዛሬም የጸጥታ ኃይሎች ያንገውን ከተማ ውስጥ በተቃውሞ ሰልፈኞች ላይ አስለቃሽ ጋዝና በጩኸት ድምፅ ማባረሪያ ፈንጂ ተኩሶባቸዋል። ማዕከላዊ አፍሪካ ውስጥ ካለፈው ታኅሣሥ መጀመሪያ ወዲህ በብጥብጥ የተነሳ ወደ 240 ሺ የሚገመት ሰዎች ከቀያቸው መፈናቀላቸውን የተባበሩት መንግስታት ድርጅት የረድኤት ሰራተኞች ተናገሩ። ሰላማዊ ሰዎች ከመኖሪያቸው የተፈናቀሉት ራሱን የለውጥ አራማጅ ቅንጅት ብሎ የሚጠራው ቡድን አስቀድሞ በታኅሣሥ መጨረሻ የተካሄደውን ምርጫ ለማደናቀፍ በኋላም የተመረጡትን ፕሬዚደንት ፎስቲን ቱንዴራን አስተዳደር ለመበጥበጥ በከፈቱት ጥቃት ምክንያት መሆኑ ታውቋል። በአሁኑ ወቅት ከሀገሪቱ ግዛት ሁለት ሶስተኛውን አማጽያኑ የተቆጣጠሩት ሲሆን፣ ሁኔታው የከበደ ሰብአዊ ቀውስ አስከትሏል። ጋቢና ቪኦኤ ሀብታሙን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አማሐሪክ ላይ አድርሱን። አሁን ወደ ቀዳሚው የአብይ ዝግጅታችን እንለፍ። ከአዲስ አበባ ወደ አድዋ ሶሎዳ ተራራ የሚደረገው አድዋ የሰላም ጉዞ በዛሬ ሁለት አርባ ስድስተኛ ቀን የሆነው ሲሆን አስተባባሪዎቹ በዓሉን አዲስ አበባ ለማክበር በመመለስ ላይ መሆናቸውን አስታውቀዋል። በሰሜኑ የሀገሪቱ ክፍል ባለው የጸጥታ ችግር ምክንያት ቀድሞው ይጓዙት ከነበረው 190 ኪሎ ሜትር ውስጥ ማሳካት የቻሉት 600 ኪሎ ሜትር ብቻ መሆኑን ያስታወቁት አዘጋጆች በመነሻቸው ላይ ዓላማ ባደረጉት መሰረትም በሰሜኑ ኢትዮጵያ ያለውን መከራና የሕዝቡን ችግር መታዘባቸውን መረጃውንም በመጪው መጋቢት ሁለት በሚያደርጉት በቪዲዮ የተደገፈ የመዝጊያ ዝግጅት እንደሚያወጡትም አስታውቀዋል። ኤደን ገረመው የጉዞ አድዋ መስራችና አስተባባሪ ያሬድ ሹመቴን እንዲሁም ከተጓዦቹ መካከል አንዱ የሆነውን እስከዳር ታደሰን አነጋግራ ተከታዩን አሰናድታለች። ጥር ስምንት ቀን 2013 ዓ.ም በአንድ መቶ ሀያ አምስት የእግር ተጓዦች የተጀመረው የጉዞ አድዋ ዛሬ በ46ኛ ቀኑ ከሰማኒያ ተጓዦች ጋር መፈጸሙንና የጉዞ ተሳታፊዎቹም በነገው ዕለት ክብረ በዓሉን በአዲስ አበባ ምኒልክ አደባባይ ለማክበር በመንገድ ላይ መሆናቸውን የመርሃ ግብሩ አስተባባሪ ያሬድ ሹመቴ ለአሜሪካ ድምፅ አስታውቋል። ጉዞ አድዋ ላለፉት ሰባት ዓመታት የአድዋ ድል በዓል ቀን ውሏችን የምናሳልፈው ጠዋት አድዋ ላይ አክብረን ከሰዓት ማምሻውን ደግሞ በአውሮፕላን አዲስ አበባ መመለስ ነው ሁልጊዜ የየዓመቱ መርሃ ግብ። ዘንድሮ ባሉት ሁኔታዎች አክሱም አየር ማረፊያም ስለማይሰራም በሌሎቹም ሁኔታዎች ተደማምረው ገና ጉዞ ከመጀመራችን አስቀድሞ ከበዓሉ አንድ ቀን በፊት አዲስ አበባ የመግባት እቅድ ነበረን ማለት ነው። ስምንተኛው የጉዞ አድዋ መርሃ ግብር በታቀደለት መሰረት እጅግ ብዙ ኪሎ ሜትሮችን አቋርጦ ለመሄድ ቢነሳም ከዚህ ውስጥ ግን ባለው የጸጥታ ስጋት የተነሳ ማሳካት የተቻለው ስድስት መቶ ኪሎ ሜትሮችን ብቻ እንደሆነ ያሬድ ሹመቴ ይናገራል። እዚህ ቦታ ነው የደረስ ነው የሚለውን መግለጽ ለእኔ ቀላል ነው። ግን አሁን ባለው የሀገራችን የተወሳሰበ ፖለቲካ ምክንያት በአንድ ወገን በትግራይነት ክሌም የሚደረግ፣ በአንድ ወገን በአማራ ክልልነት ክሌም የሚደረግ ቦታ አካባቢ ስለነበር። የዚህ ክርክር ማዕከል የመሆን ፍላጎት ስለሌለን ከስድስት መቶ ኪሎ ሜትር አልፈናል በሚለው መልስ ሰጥሽ ይሻላል። መረሻው ውጊያ ከተካሄደበት ከማርያም ሸዊቶ ጀርባ የሚገኘውን የሶሎዳ ተራራ ላይ ጸደቅ ሰቅራን የመውረድ እያመቱ የምናደርገው ዝግጅት አለ። በዘንድሮ ይህን ማድረግ አልቻለም። በእኛ እምነት ግን መድረሻው ሳይሆን መንገዱ ነው። ከሚነገረው ከሚባለው በላይ በአካል ምስክርነት ለመስጠት እያንዳንዱን ቦታ የመንካት ፍላጎት ስላለን ስለነበረን መነሻችን እቅዳችንን ስለሆነ በእያንዳንዱ መንገድ ላይ አልፈን እያንዳንዱን ቦታ የአድዋ ድል ማክበሪያ ቦታ አድርገን በመጨረሻ ላይ ግን ላለፉት ጥቂት ቀናት ከአንድ ቦታ በመወሰን ማለፍ የማንችልበት አጋጣሚ ተፈጥሯል ማለት ነው። ይሄ ቀድመንም የምንቀምጠው የነበረ ነው። የዘንድሮ የጉዞ ድባብ ከአንድ መቶ ሀያ አምስት ዓመት በፊት ጀግኖቹ አባቶች አድርገውት ከነበረው ስሜት ጋር ተቀራራቢ ነው ብሎ እንደሚያምን የሚናገረው ያሬድ ሹመቴ በደረሱባቸው ቦታዎች ውስጥ የጥይት ድምጽ እየሰሙ ማደራቸውና የህዝቡም ስለንቦና መረበሹን ማስተዋላቸውን ገልጾ ሰላምን በተመለከተ እጅግ ሰፊ ስራ መስራት እንዳለባቸው መገንዘባቸውንም ይናገራል። በአድዋ ተራሮች መሀል ላይ ይህንን በዓል ማክበር አለመቻሉ ከኛ የመጣ ሰው ያው ከመንግስትም ጭምር የመጣ ነው። አይከፋንም። አይከፋን ይሄ የሀገር ሁኔታ ስለሆነ፣ በዚህም ኃላፊነት የሚወስዱ ተጠያቂነት ያላቸው አካላት አሉ። እነዚህ ተጠያቂነት ያላቸው አካላት ደግሞ ለቀጣዩ አመት ሀገሩን ማረጋጋት ይችሉ፣ የህዝቡን ሰላም መመለስ ይችሉ፣ የተናወጠው የህዝቡ ስነልቦና መመለስ ይችል እኛ በጠበንጃ ታጅበን በሰላም አስከባሪ ታጅበን የሰላም ጉዞ አድርገናል ብለን ለይስሙላ መመለስ አንፈልግም። ሀገሩ ሰላም አይደለም። ይህንን ውትነት አድርገናል በነበርንበት ቦታ ላይ የጥይት ድምፅም ስንሰማ ከርመናል። ስለዚህ በዛ አይነት ሁኔታ ውስጥ ታጅቦ መሄድ ለእኛ የሰላም ተጓዥ ብሎ በጠበንጃ ታጅቦ መሄድ ፍላጎታችን አይደለም። ህዝቡንም እናከብራለን። ህዝቡ ደግሞ ያለበትንም ስቃይ መከራ አይተናል። በየቦታው በጦርነቱ ምክንያት ጉዳት የደረሰባቸውን ቦታ አይተናል። እነዚህን ይፋ የምናደርግበት ቪዲዮ ያዘጋጀ ነው። አጠቃላይ ይፋዊ የሆነ ዘገባ በመጋቢት ሁለቱ የመዝጊያ ዝግጅታችን ላይ የምናቀርብ ቢሆንም በሰሜኑ የሀገራችን ክፍል ያለው የጸጥታ ጉዳይ አለቃ በቃለት ሰላም ነው ተብሎ የምንቀመጥበት ሳይሆን ተጨማሪ የቤት ስራዎች ያሉብን መሆኑ የተለየ አዲስ የሆነ ህዝባችንን የስነልቦናውን ይጠግን አዲስ መንገድ ሊያ እንደሚገባው ማስተዋላችንን ለህዝባችን በመግለት በመግለጽ በዚህ በዘንድሮ ጉዞ ላይ ተልኳችንን በሚገባ በአግባቡ በስኬት ፈጽመናል። እያንዳንዱ ቦታ በምን አይነት አያያዝ፣ በምን አይነት ሁኔታ ላይ እንዳለ ባሉት መደበኛ ትራንስፖርት የመጓጓዣ አገልግሎቶች ገብቶ በማየት ለህዝባችን ምን ደረጃ ላይ ነው ሁኔታዎች አሉት የሚለው ፊታችን መጋቢት ሁለት ቀን ሁልጊዜም ጉዞ አድዋ የምንዘጋበት ቀን ነው ተሟላ መረጃ የምንሰጥበት ያዘጋጀ ነውም ቪዲዮዎችም ደግሞ ለህዝብ በይፋ የምንለቅበት ይሆናል። የዚህ ጉዞ ተሳታፊ የሆነው እስከ ዳር ታደሰ በሙያው ሀገር አስጎብኝ ቢሆንም ይህን ያህል መንገድ በእግሩ ተጉዞ እንደማያውቅ ይናገራል። ምንም እንኳን ሊደርሱ ካሰቡበት ውስጥ ግማሽ ያህሉን ብቻ ቢፈጽሙም ጉዞ ግን የተለያዩ የታሪክ መጽሐፍ የተነበቡበት፣ የህዝብ ፍቅር ያዩበት፣ እንዲሁም ከተለያዩ የሀገሪቱ ክፍሎች የመጡ ሰዎች የተዋወቁበት በመሆኑ ደስተኛ መሆኑንም ገልጿል። ከተለያዩ አቅጣጫ የመጣ ልጆች እንደመሆናችን እርስ በርስ የመተዋወቅ ልምድ የመቀየር የማውራት ስለ ጉዞ አድዋ መዘመር መቀም መፎከር ፈን የነበረበትን ጉዳይ ነበረ። በሌላ መልኩ ደግሞ በየመንገዱ የምናገኘው ከዚህ በፊት የማናውቃቸውን ኤክስፔሪንሶች ለማየት የበቃንበት እድል የሰጠን ጉዞ ነበረ። የኢትዮጵያን መልክዓ ምድር ምን እንደሚመስል በሰሜኑ በኩል ያለውን ለማግኘት የቻልንበት የከተማውን ህዝብ፣ የገጠሩን ህዝብ ታጋይ ያለን ያወራንበት ምርቃት የተቀበልንበት ግዚያ የተደረገልን ቦታዎች ብዙ አሉ። በልልታ ቦታ ቅበላ የተደረገልን ቦታዎች አሉ እና እነዚህ እነዚህን እያሳለፍን ግን ደግሞ ዋናው ነገር ጉዞውን አስበን ስንነሳ ሁላችንም እንደተረዳሁት በቆራጥነት እና በሀገር ፍቅር ተነሳስተን ስለሆነ ማንኛውንም ነገር ጥሩ የሆነ መጥፎ ጥሩን ነገር እንዳመጣጡ ለመመለስ ቆንጆ ቆንጆ እና በጎን ደግሞ ወደ ራሳችን ህይወት ልምድ ለመርከት ስለሆነ ብዙ መልክ ቢኖረውም ከሞላ ጎደል ግን በጣም የተለየ ልምድ በህይወት ውስጥ የጨመርኩበት ጉዞ ስለሆነ የምደሰትበት ሁኔታዎች እየበዙ ናቸው። በጣም የበዙ የጉዞ አድዋ አስተባባሪ ያሬድ ሹመቴ የዚህ ጉዞ መጀመሪያ ላይ ይፋ ያደረጉትና በአፍሪካ ጫፍ ላይ የኢትዮጵያን የአፍሪካ ህብረትና የቱሪዝም ኢትዮጵያን ሰንደቅ የመትከል እንቅስቃሴ በአፈጻጸሙ ላይ ከቱሪዝም ኢትዮጵያ በኩል መጓተት በመፈጠሩ በታቀደለት ሰዓት አለመፈጸሙን ገልጾ ወደ ኪልማንጃሮ የሚደረገው ጉዞ በዚህ ዓመት ተግባራዊ የሚሆንበትን ሁኔታ ከአስተባባሪዎቹ ጋር እየተመካከሩበት መሆኑንም አስታውቋል። ተጨማሪም በትግራይ ክልልና በአካባቢው አየነው ያሉትን የህዝቡን መከራና ችግር በምስልና በቪዲዮ ማስቀረታቸውንና በመጪው መጋቢት ሁለት በሚያደርጉት የመዝጊያ መርሃ ግብር ላይ ይፋ እንደሚሆንም ጨምሮ አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ለዘገባው ለዘገባው እናመሰግናለን። እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። ቀጣዩ መሰናዷችን ወደ ድሬዳዋ ይወስደናል። ኢብራሂም ሸምሰዲን ይባላል። እንግዳችን የድሬዳዋ ዩኒቨርሲቲ የአራተኛ ዓመት የአርክቴክቸር ተማሪ ሲሆን ባለፈው ሳምንት የተጠናቀቀና ለአንድ ሳምንት በድሬዳዋ አሊያንስ ኢትዮ ፍራንሴስ የታየ የፎቶ ኤግዚቢሽን አዘጋጅቶ ነበር። ወደፊት ፎቶግራፍን ከድሬዳዋ አልፎ በሀገር አቀፍና ዓለም አቀፍ ደረጃ የማዘጋጀት እቅድ እንዳለው የሚናገረው ኢብራሂም ሸምሰዲንን የድሬዳዋ ዘጋቢያችን አዲስ ቸኮል አነጋግሮታል። እንደሚከተለው ይቀርባል። የኢብራሂም ፎቶዎች ድሬዳዋ ላይ ያተኮሩ ናቸው። የድሬዳዋን የጥንት ገጽታዎች የሚያሳዩ በርካታ የፎቶ ስብስቦች አሉት። የራሱን ስልክ መያዝ ከጀመረ በኋላ ደግሞ ዘመናዊ ፎቶዎችን ማንሳት ጀምረዋል። እነኚህን ያነሳቸውን ፎቶዎች በማህበራዊ ሚዲያ ማጋራት ሲጀምር የሚያበረታታ ምላሽ ማግኘት እንደጀመረ ይናገራል። የድሬዳዋን ነባር ፎቶዎች በአንድ በኩል አዳዲስ ና የድሬዳዋን ሁለንታዊ ነው መልክ የሚያሳዩ ፎቶዎችን ደግሞ በሌላ በኩል በበቂ ሁኔታ ከሰበሰበ በኋላ የኤግዚቢሽኑ ሀሳብ እንደመጣለት ይናገራል። ይሄኛው አሁን የኤግዚቢሽኑ ዋነኛው አይዲያ የመነጨበት ምክንያት ደግሞ እንዲሁ እንዳልኩ ነው። ጋሌሪ ስልኬ ላይ ድሮ ፎቶዎች አሉ። በጣም ብዙ ና እነሱን እያገላበትኩኝ ድንገት ሀሳብ መታል እና በብዛት ድሬዳዋ ስትመሰረት የተመሰረቱ ከእሷ ጋር የመጡ ታሪካዊ ኪነ ህንጻ ወይም አርኪቴክቸራል ፊቸሮች አሉ ማለት ዘጠና ፐርሰንት በላይ በሚቻል ሁኔታ አሉ እና እስቲል ያልተዳሰሱም ይኖራሉ ብዬ አምናለሁ እና እነሱን ፎቶዎች እኔ ያነሷቸዋሉ በፊት የነበረው ነበር እና በጣም ለውጡን የሚያሳይ ኦቪየስ የሆነ ለውጥ አለ ማለት ሲጀመር የነበረው ጽዳቱ፣ ውበቱ ካልቸሩ ከሌላ ቦታ የተሰበሰበው ማህበረሰብ ይጸባረቅበታል። አሁን ላይ ደግሞ ያ የአርኪቴክቸራል ወይም የኪነ ህንፃው ጥበብ እንዳለ ሆኖ ግን እንትን የመውረድ እንዴት ልበለ የመቆሸሽ የምንችለው እንችላለን እንክብካቤ ማጣት ብለን እንትን ብንለው ደስ ይለኛል። ከዛ አንጻር በጣም ብዙ እንትኖች እያስከትለ ነው። እና ለምን የኛው ማህበረሰብ እኛው ለኛው ነን እና የግድ ከሌላ ቦታ ሰው መጥቶ ማሳየት አይጠበቅበትም። እና አንዳንዴ ነገሮች ውስጥ ውስጡ ስትኖር አይታወቅህም፣ ውስጡ ስላለና የግድ ወጣ ብሎ ያለ ሰው ወይ ሶስተኛ አይን ያስፈልግሃል። እና ያንን ነገር ለማሳየት ቅንብር ወይም አነጻጻሪ በሚመስል መልኩ አላይመንቱን መጠበቀ በትክክለኛው ቦታ በትክክለኛው ሰዓት እያንዳንዱን ሄጄ አነሳው። መመላለሶች ነበሩት፣ ብዙ ጣውረዶች ነበሩት። በእርግጥ ከዛ ያው በስልኬ እንደመሆኑ መጠን ደግሞ ጥራትም ጉዳይ አለ። እንደምንም እሱን እንትን ብለን እ ኤግዚቢሽኑን ከግብ ለማድረስ በቃን ማለት ነው። በጣም ምድር ባቡርም ለጋር ከካቶሊክ ቤተክርስቲያን የግሪክ ቤተክርስቲያን፣ አዲስ አበባ ሆቴል፣ የተለያዩ መስጊድ ጁማ እነሱ እነሱን አካባቢ የድሮ ፎቶዎችና እና የሆኑ ፎቶዎችን ከዚኛው ግማሹን ከድሮ ግማሹን ከአሁኑ አድርግ አንድ ላይ በማጣበቅ ግማሹን የድሮ ግማሹን ያሁኑ በዛ መልኩ እንትን ያልካቸው አሉ። ከዛ ባሻገር ደግሞ የራሱ ፈጠራ ክህሎት የታከለባቸው የሚመስሉ አሉ። ለምሳሌ ትራንስፖርት ላይ ዲጂታል ግመል አንድ ላይ ባጃጅ አውሮፕላን እነሱ አንድ ላይ በአንድ ቦታ ላይ ልክ እንደዚህ የድሬዳዋ መጓጓዣ የሚል በካታጎሪ በካጎሪ ተከፋፍለው ቡና እየጠጡ የባቡር እንትን ያለበት ሲኒ ላይ የሚታይበት አለ። በዛ በዛ መልኩ ደግሞ እንደዚህ አዳዲስ ፈጠራ የሚመስሉ ማለት የስዕል ጥበብ የሚመስሉ ከፎቶ ይልቅ የስዕል ጥበብ በሚመስል መልኩ ደግሞ እንደዚህ የግራፊክስ እና ፈጠራ ክህሎት የታከለባቸው እንትኖች ማለ እስኪ ስለ እነሱም ደግሞ እንደዚህ እስኪ ንገረኝ እና ዲጂታል ፔንቲንግ ይባላሉ። ያው ደረቅ ፎቶ ቅድም እንዳልከው ደረቅ ፎቶ ባሻገር ከሱ ባሻገር በሌላ መንገድም ያው እንዳልኩ ስዕልም እሞክራለሁ እና ለምን ደረግ ፎቶ ብቻ ከሚሆን ደግሞ ወደ ተወሰኑ ወደ አስር ምናምን የሚጠጉ እንደ ቲፕ ወይም ለቀጣይነት በቀጣይነት በድሬዳዋ ዙሪያ ሰራቸዋለሁ ብዬ አሰብኳቸውን እንደ ቲፕ ጨመርኳቸው ናቸው እና እነሱ በብዛት ኦልሞስት ሁሉም ማለት ይቻላል የድሬዳዋ የድሬዳዋ ካራክተር ወይም ኦልሞስት ባለ ውለታ ልንላቸው እንችላለን። ባለጋሪው አለ፣ ባቡሮ አለ ትኬት ኦፊስ አለ እነ ምድር ባቡር አርኪቴክቸራል ፊቸሮችም እንዳሉ ሆኖ ማለት ነው። የሰው የካልቸር አለ የተለመደው በቃል፣ ኢቨን አሁን የድሬዳዋ ሰው ተብሎ ሌላ ሀገር ሲሄድ አዲስ አበባም ሊሆን ይችላል፣ ወደ መካከለኛው ሀገር አካባቢ ሌላም ቦታ ሲንቀሳቀስ በንግግሩ፣ በኢቨን ባለባበሱ፣ በማንነቱ ይለያል እና ያንን ካራክተር በመውሰድ በስልኬ ነው ሁሉንም ነገር የጨረስኩት እንዳልኩ እና ያንን ካራክተር በመውሰድ በከለር ኮምቢኔሽኑን ኤቭሪቲንግ አንድ ላይ በማዋሀድ ሲምፕል የሆነ መልእክት ማስተላለፍ የሚችል በካታጎሪ ካታጎሪ ተከፋፍለው የትራንስፖርቴሽን ሊሆን ይችላል የእንትኖች ሌላ ቡና ካልቸር ሊሆን ይችላል። እንዳልከው በነሱ በነሱ በካታጎሪ ተከፋፍለው ለማዘጋጀት ደቅጫለሁ ከብዛቱ በጥቂቱ እንደ ሳምፕል እንደ ቲፕ ያዘጋጀውትን ማለት ነው። መልካም ለአንድ ሳምንት ወር ከዛ በላይ ለሚበልጥ ጊዜ ጉብኝት ላይ ነበረ ነው መክፈቻውን የመታደም ዕድል አጋጥሞ ነበረ። ምን አይነት ግብረ መልስ አገኘ? ድሬዳዋ ላይ በፎቶ ኤግዚቢሽን የመጀመሪያው ነው። አን ትንሽ ፈርቼ ነበር፣ ግን ልክ ከፕሮግራሙ ከደቂቃዎች በኋላ በጣም ከጠበቅኩት በላይ በጣም ደስ የሚል በጣም ደስ የሚል የሚያረካ ፊድባክ ነበር እና ያ ፊድባክ ደግሞ ልክ እንዳልኩ መጀመሪያ አንድ ፎቶ አንስቼ ድሬዳዋ ሶሻል ሚዲያ ሼር ሳደርግ ከነበረው በላይ በጣም ደስ የሚል ነው እና ለቀጣዩ በቃ ለዘላቂነት ባለው መንገድ እንድሰራ በጣም አበረታቶኛል። ፎቶግራፍ ጥበብን በተመለከተ ለጊዜው ስሜቱን ለማርካት ብቻ እንደሚሰራ የሚናገረው ኢብራሂም የአርክቴክቸር ሙያው እና የስል ተሰጦውን ተጠቅሞ ሙያውን ማሳደግና የገቢ ምንጩን ለማድረግ እንደሚያስብ ይናገራል። በቀጣይም የራሱን ቀለም ይዞ የስል ኤግዚቢሽንን ሰፋ ባለ ደረጃ አዲስ አበባ ውስጥ ለማዘጋጀት እየተንቀሳቀሰ መሆኑን ነግሮናል። ከተቻለ ተደራሽነቱን ዓለም አቀፋዊ እስከማድረግ እንደሚፈልግ ነው የሚናገረው። የድሬዳዋ ነዋሪ ለጥበብ ቅርብ ነው የሚለው ወጣት ኢብራሂም እሱ በግሉ ደፍሮ የብቻ ፎቶ ኤግዚቢሽን ማዘጋጀቱ አቅም እያላቸው ችሎታቸውን ለማውጣት አጋጣሚ ለሚጠብቁ በርካቶች መነሳሳትን ይፈጥራል ብሎ ያምናል። የአሜሪካ ድምጽ አዲስ ቸኮል ከድሬዳዋ። አዲስንና እንግዳውን ኢብራሂም ሸምሰዲንን እናመሰግናለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከእኛ ጋር ይሁን። የዩናይትድ ስቴትስ ፕሬዚዳንት የነበሩት ጆን ኤፍ ኬኔዲ ሰላምና አብሮነትን ለማስፋፋት ዓለም አቀፍ የበጎ ፈቃደኞች ድርጅት የሆነው የሰላም ጓድ ወይም ፒስ ኮርፕስ እንዲቋቋም ፊርማቸውን ካኖሩ ስልሳ ዓመታት ተቆጠሩ። በእነዚህ ጊዜያት በድርጅቱ ውስጥ ያለፉ ሰዎች ልምድና አስተዋጽኦ ምን እንደሚመስል የቪኦኤ ዘጋቢያችን ማርያማ ዲያሎ ያጠናከረችውን ዘገባ እንደሚከተለው አሰናድቸዋለሁ። ወደዛው ንለፍ። ፒስ ኮርፕስ ተብሎ የሚጠራው የሰላም ጓድ አላማ የተጠነሰሰው የዛሬ 60 ዓመት የቀድሞ ፕሬዚዳንት ጆን ኤፍ ኬኔዲ ወጣት አሜሪካኖች የተለያዩ ሀገራት በመሄድ ከሌሎች ዜጎች ጋር አብረው እንዲሰሩና እንዲማሩ እቅድ ባወጡበት ወቅት ነው። ልዩ የሚያደርገው ነገር የሰላም ጓድ አባል በመሆን የሚገኝ የደሞዝ ክፍያ ለመኖሩ ነው። ወደ ሌሎች ሀገራት ሄደው ህዝቡ እንደሚኖረው ሆኖ ይኖራሉ። ሁለት ወይንም ሶስት ዓመታት በመቆየት ራሳቸውን ለሰላምና በዓለም ዙሪያ ያሉ ሰዎችን አንድ በሚያደርጓቸው ጉዳዮች ሰጥተው ይሰራሉ። ይህ የፕሬዝዳንቱ እቅድ በወቅቱ ስጋቶች የነበሩበት ቢሆንም አሁን ስልሳ ዓመታትን ማስቆጠር ችሏል። የጆን ኦፍ ኬኔዲ ላይብረሪና ሙዚየም ዳይሬክተር የሆኑት አላን ፕራይስ የተጀመረበት ዓላማ ግቡን መጥቷል ይላሉ። እጅግ በጣም ግሩም ሀሳብ ነበረ። ጠንክረው ለሰሩት በጎ ፈቃደኞችና እነሱን ላስተናገዱ ሀገሮች ምስጋና ይገባቸውና በረጅም ጊዜ ይሳካል ተብሎ የታቀደው ሰላምንና አብሮነትን የማሳደግ እቅድ በአብዛኛው የተሳካ ነበረ። ባለፉት ስልሳ ዓመታት ከ ሁለት መቶ አርባ አንድ ሺ የሚበልጡ በየትኛውም የዕድሜ ክልል የሚገኙ የሰላም ጓድ በጎ ፈቃደኞች በዓለም ዙሪያ በሚገኙ አንድ መቶ አርባ ሀገራት ማገልገላቸውን የድርጅቱ ተጠባባቂ ዳይሬክተር ካሮል ስፓን ይናገራሉ። በፒስ ኮርፕ በጎ ፍቃደኛ ሆነው የሚሳተፉ ሰዎች እድሜያቸው ከ20 እስከ ሰማኒያ አምስት ይሆናል። በእርግጥ ብዙዎቹ በሀያዎቹ እድሜ ውስጥ ናቸው። ግን እኔ በማላዊ የድርጅቱ ተጠሪ ሆኝ ባገለገልኩበት ወቅት የሰማኒያ ሁለት አመት ሴት በጎ ፍቃደኛ ሆነው ያገለግሉ ነበር። በስራቸውም እጅግ የሚያስደንቁ ነበሩ። ስፓን ራሳቸው የሰላም ጓድ አባል ሆነው በሮማንያ ለማገልገል ሲወስኑ ገና የሀያ ስድስት አመት ወጣት ነበሩ። ወቅቱ የኮሚኒዝም ስርዓት ከወደቀ ከሶስት ዓመት በኋላ እንደነበር የሚያስታውሱት እስፓን አንዳንድ ሰዎች በጥርጣሬ ቢያዩዋቸውም ለሳቸው ሕይወትን የሚቀይር ልምድ የቀሰሙበት እንደነበር ያስታውሳሉ። ብዙ ጊዜ በጎ ፈቃደኛ ሆነው ወደ ፒስ ኮርፕ የሚመጡ ሰዎች በህይወትና በአኗኗር ላይ የራሳቸው የሆነ አመለካከትና ተስፋ ኖሯቸው ነው። ከዛ ከእነሱ የተለየ ልምድና አኗኗር ካላቸው ሰዎች ጋር መኖርና መስራት ሲጀምሩ ጥያቄዎችን መጠየቅ ይጀምራሉ። ነገሮችን የበለጠ ለማወቅ በሞከሩ ቁጥር ደግሞ ከጀርባ ያለውን ነገሮች ለምን ከራሳቸው ሀገር የተለየ እንደሆኑ እንዲሁም ሰዎች ለምን የራሳቸው እሴቶችና ታሪኮች እንዳሏቸውም ይገነዘባሉ። ዱዌይን ማቴዎስ እንደ አውሮፓውያን አቆጣጠር ከ2013 እስከ 2015 ዓ ም በማላዊ አገልግሎ የተመለሰ በጎ ፈቃደኛ ነው። በአሁኑ ወቅት በቤቶችና ከተማ ልማት ውስጥ እየሰራ ዋሽንግተን በሚገኘው ሃዋርድ ዩኒቨርሲቲ የዶክትሬት ዲግሪውን ለማግኘት ይማራል። በአርካንሳስ ግዛት ተወልዶ ያደገው ማቴዎስ ከሰላም ጓድ ጉዞ በፊት የትም ሀገር ሄዶ እንደማያውቅ ይናገራል። ማላዊ ምንም ያልጠበቅኩት ነገር ነበረ የገጠመኝ። በተለይ የመጀመሪያው ሳምንት ለእኔ እጅግ አስፈሪ ነበረ። ነገር ግን መጨረሻ ላይ ወደ ሀገሬ ልመለስ ስል አልቅሻለሁ። መመለስ አልፈለግኩም ነበረ። እስካሁን በሕይወቴ ከወሰንኳቸው ውሳኔዎች በጣም የምደሰትበት ጉዞ ነው። ማቴዎስ ማላዊ በነበረበት ጊዜ የማኅበረሰቡ የጤና አማካሪ ሆኖ በተለያዩ ፕሮጀክቶች ላይ አገልግሏል። በተለይ በጣም የሚኮራበት ስራው ግን የወጣቶች ማዕከል ለማቋቋም ማህበረሰቡን አስተባብሮ የ7000 ዶላር በጀት ማግኘት መቻሉ እንደነበር ያስታውሳል። ማህበረሰቡ ከሚፈልገው በጀት 30 በመቶ የሚሆነውን መሬት አዋጣ። የሰው ጉልበትና የሸክላ ጡብ የመሳሰሉትም እንዲሁ የማህበረሰቡ ናቸው። መርሃ ግብሩ ቀጣይነት እንደሚኖረው እርግጠኛ የነበር ነው። ለዚያ ነው፣ ምክንያቱም ማህበረሰቡ ፈልጎት የተሳተፈበት ነበረ። ሌላው ክሪስ ዳስቲሽ ከ2018 እስከ 2020 በጓታላማ አገልግሏል። አሁን ደግሞ በሰላም ጓድ ድርጅት የበጎ ፈቃደኞች ምልመላ ስራ እየሰራ ይገኛል። ማያን በተሰኘች ትንሽ መንደር ውስጥ ነው የኖርኩት። በመንደሯ ምናልባት ሁለት ሺህ ሰዎች ቢኖሩ ነው። ሦስት ትውልድ የቤተሰብ አባላት ባሉበት ቤት ውስጥ ነው የኖርኩት። ግርግር ቢበዛም፣ ግን በጣም ደስ የሚልና የሚወደድ ቤተሰብ ነበረ። ደስቲሽ በቆይታው በጓታማላ የግብርና ሚኒስቴር የገጠር ማስፋፊያ ፕሮግራም የማስፈጸም ስራ ይሰራ ነበር። በዋናነት ለማያን ገበሬዎች የአቅም ግንባታ ስልጠና ሰጥ ነበረ። አላማውም ምግብ የማብቀል አቅማቸውን ለመገንባት በአካባቢው የሚገጥመውን የምግብ አቅርቦት እጥረት ለመቅረፍና ረሃብን ለማጥፋት ነው። ማቴዎስም ሆነ ደስቲሽ የሰላም ጓድ ሆነው በማገልገላቸው ከሌላ ከየትም ማግኘት የማይችሉትን በርካታ የህይወት ትምህርቶችና ጥበቦችን ማግኘት እንደቻሉ ይመሰክራሉ። በማሪያማ ዲያሎ ለተጠናከረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጅ get da <laughs> So bel belu bel in di hedere የከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ሰለሞን አባትና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማርና እኔም ሳስተናግዳቸው አመሻውት ስመኝሽ የቆየነን ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።